በመቶዎች የሚቆጠሩ ወጣቶች ኢንተርኔታችንን መልሱልን፣ ኢንተርኔታችንን መልሱልን እያሉ ይጮኋሉ። ወጣቶቹ ይህን የሚሉት የሀገሪቱ ፕሬዝዳንት ቢያ በእንግሊዘኛ ተናጋሪዎቹ በሰሜን ምዕራብና በደቡብ ምዕራብ ካሜሩን አካባቢዎች ሰላም እንዲሰፍንና የንግድ እንቅስቃሴም እንደ ቀድሞ እንዲቀጥል እንዲደራደሩ ወደ አካባቢው የላኳቸውን ጠቅላይ ሚኒስትር ፊሊሞን ያንግን አናሳልፍም ብለው እየታገሉ ነው። ተቃዋሚዎቹ ያለ ኢንተርኔት ሰላም ሊኖር አይችልም ነው የሚሉት። ከመካከላቸው አንዱ በደሃ የአፍሪቃ ሀገራት ያሉ ጎበዝ ተማሪዎች በለሙ ሀገራት ነጻ የትምህርት እድል እንዲያገኙ አገናኝ ሆኖ የሚያገለግለው ኦፕን ድሪምስ የተባለው መንግስታዊ ያልሆነ ድርጅት ባልደረባ አካባ ጀምስ ነው። ኢንተርኔት ለእኛ እንደ ኦክሲጅን ነው። በእያንዳንዱ ደቂቃ፣ በእያንዳንዱ ጊዜ እንጠቀምበታለን። እናም ኦክሲጅን እንደተወሰደብን ነው የምንቆጥረው። በዚህም ምክንያት ሁሌም ወደ ያውንዴዋ ባፎሳም እንጓዛለን። ውጭ ከሚገኙ በርካታ ዩኒቨርሲቲዎች ጋር እንሰራለን። ውጭ የሚገኙትና እዚህ ያሉት ተማሪዎችን እናገናኛለን። በርካታ ምርምሮችንም እናካሄዳለን። እንደ መንግስታዊ ያልሆነ ድርጅት የገንዘብ ድጋፍ ለሚያደርጉልን አጋሮቻችን ሁል ጊዜ ሪፖርት ማቅረብ አለብን። ይህን ማድረግ አልቻልንም። ይህ ለእኛ ትልቅ ችግር ነው። ጀምስ በአካባቢው የኢንተርኔት አገልግሎት ከተቋረጠ ወዲህ ዋና ከተማይቱ ያውንዴ ነው ያለው። ከያውንዴ የመጣው አገልግሎቱ እንዲቀጥል ግፊት ለማድረግ ነው። ካናዳ መማር የሚያስችለው የነፃ ትምህርት ዕድል ያገኘው የ18 ዓመቱ ሙሐማዱ አወልም ለትምህርቱ ድጋፍ ከሚሰጡት ጋር በኢንተርኔት መገናኘት እንዲችል ወደ ያውንዴ ሄዷል። ይሁንና ሙሐማዱ እንደሚለው ሁሉም ተማሪዎች ይህ እድል አላቸው ማለት አይደለም። እያሽ መደመዳቸው ነው፣ ምክንያቱም ለነጻ ትምህርት እድል ማመልከት አይችሉም። እኔ ካመለከትኩ በኋላ ነበረ የኢንተርኔት አገልግሎት የተቋረጠው። በዚህ የተነሳም ሚቡዲ፣ ባፉሳንና ያውንዴም ድረስ እንሄድ ነበረ። ድንበር የለሹ ኢንተርኔት የተባለው የኢንተርኔት አገልግሎትና ሀሳብን በነጻ መግለጽን የሚያበረታታው ድርጅት ይፋ እንዳደረገው ኢንተርኔት መዘጋቱ ኢኮኖሚውን እየጎዳ ነው። በኢንተርኔት የሚካሄዱ ክፍያዎችና የገንዘብ ዝውውሮች፣ ጥናቶች እና ሌሎችም አገልግሎቶች መሰናከላቸው ኢኮኖሚውን ለጉዳት ከዳረጉት ምክንያቶች ውስጥ ተጠቃሽ ናቸው። በተባበሩት መንግስታት ድርጅት የሰብአዊ መብቶች ጉዳይ አጥኚ ዴቪድ ኬይ በካሜሩን የተወሰኑ አካባቢዎች የኢንተርኔት አገልግሎት እንዲዘጋ መደረጉን ሀሳብን በነጻ የመግለጽ መብትን በእጅጉ የሚጋፋ ሲሉ ነቅፈው መንግስት አገልግሎቱን እንዲቀጥል ጥሪ አቅርበዋል። ይሁንና ኢንተርኔት ከተከለከለባቸው አካባቢዎች ባሜንዳን የጎበኙት የሀገሪቱ ጠቅላይ ሚኒስትር ፊሊሞን ያንግ ግን በተቃውሞ ሰበብ የተዘጉ ትምህርት ቤቶች እንደገና መከፈትና የተገቱ የንግድ እንቅስቃሴዎችም መቀጠል ላይ ነበር ያተኮሩት። በሰሜን ምዕራብ እና በደቡብ ምዕራብ አካባቢዎች ፍርሃትን መንዛት ማቆሚያ ጊዜው አሁን ነው። ፍርሃት ሀገርን ሊገነባ አይችልም። ፍርሃት በራስ መተማመን ያሳጣል። ፍርሃትን በንጹሀን ልጆች፣ ወላጆች እና ነጋዴዎች ላይ መንዛትን ሁላችንም መቃወም አለብን። ጠቅላይ ሚኒስትሩ በተገኙበት ስብሰባ ላይ የተካፈሉት የኢንተርኔት ካፌ ባለቤት ኦሴንግዌ ኤቲየን እንደተናገሩት ግን የኢንተርኔት እገዳ ካልተነሳና የታሰሩ ካልተፈቱ ትምህርት ቤቶች ፈጽሞ አይከፈቱም ና የሚቀሩ ከተሞችም በየሳምንቱ በእጥፍ ይጨምራሉ። ካለፈው ህዳር አንስቶ በእንግሊዝኛ ተናጋሪዎቹ አካባቢዎች መምህራንና ጠበቆች የስራ ማቆም አድማ ላይ ናቸው። አካባቢዎቹ እንዲገነጠሉ የሚሟገቱ ወገኖችም ከነርሱ ጋር አብረዋል። አንዳንድ የተቃውሞ ሰልፎች ብጥብጥ አስከትለው በርካቶች ታስረዋል።